የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ አድማጮቻችን። ዛሬ ቀኑ ሰኞ ግንቦት 26 2011 ነው። አብራችሁን አምሹና ቀጣዮቹን ጥንቅሮች እንድሰሙ ይሁን። በኢትዮጵያ የተለያዩ ቦታዎች የኮሌራ ወረርሽኝ መነሳቱ ተሰምቷል። በተወሰኑ ናሙናዎች ላይ የላብራቶሪ ምርመራ ለማድረግ ችለናል። በዚህም በአማራ ክልል አንድ ናሙና ላይ ኮሌራ ቪብሬ ኮሌሬ ተብሎ የሚጠራው ባክቴሪያ ወይም ኮሌራ ብለን የምንጠራውን በሽታ የሚያመጣው እሱ እንደሆነ አጣዳፊ አጣዳፊ ተቅማጥና ትውከቱን ያስከተለው እሱ እንደሆነ ማረጋገጥ ችለናል። የሕብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር በየነ ሞገስ ናቸው። ዝርዝሩን ከአፍታ ቆይታ በኋላ እናሰማችኋለን። ወደ ተለያዩ የኢትዮጵያና የዓለማችን ክፍሎች የሚወስዱትን ሌሎች ጥንቅሮችንም ይዘናል። ጽዮን ግርማና ሀብታሙ ስዩም ፕሮግራሞቹን በመምራት አብረናችሁ እናመሻለን። ጋቢና ቪኦኤ ዜና እናስቀድም። ከሜላኒያ ጋር ሆነን የሞቀ የኢዳል ፍጥር ሰላምታ እናስተላልፋለን ሲሉ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የበዓሉን መልእክት አስተላልፈዋል በተቀደሰው የሮመዳን ጾም ማብቂያ ላይ ሙስሊሞች ኢድን በጸሎትና በማሰላሰል ያከብሩታል ይህ የተቀደሰ ዕለት በዩናይትድ ስቴትስና በዓለም ዙሪያ ባሉ ሙስሊሞች ሁሉ በደህንነት የሚኖሩትን የመርዳት ተግባሩን ለማደስ በአምላክ ላይ ያላቸውን እምነት ለማጠርና በእምነታቸው ለመጽናት እንዲሁም ከሌሎች ጋር ግንኙነታቸውን ለማዳበር እድል ይሰጣቸዋል። ይህን በዓል ለሚያከብሩ ሁሉ ደስታና ሰላም እንዲመሆንላቸው ተስፋ እናደርጋለን። በዓለም ዙሪያ ያሉት ማኅበረሰቦች የአምላክን የበዛ የፍቅር መባረክ፣ ይቅርባይነትና በጎነት እንዲሰማቸው እንጸልያለን ሲሉ ፕሬዚዳንት ትራምፕ መልእክት ካስተላለፉ በኋላ ኢድ ሙባረክ ብለዋል። እስራኤል በሶሪያ የአየር ሰፈር ላይ ባካሄደችው የአየር ድብደባ አንድ ወታደር ሲገደል ሁለት እንደቆሰሉ አንድ የመሳሪያ መጋዘን ደግሞ እንደወደመ የሶሪያ መንግስት ሚዲያ ዘግቧል። በማዕከላዊ ሆምስ ክፍለ ሀገር በሚገኘው ቲፎር በተባለው የአየር ሰፈር ጥቃት የተፈጸመው እስራኤል በጎላን ጉብኝታቸው ላይ የአየር ድብደባ ካካሄደች ከሰዓታት በኋላ ነው። እስራኤል በአየር ሰፈሩ ላይ የተካሄደ ስለተባለው የአየር ድብደባ የተናገረችው ነገር የለም በጎላን ጉብኝታቸው ላይ ስለተፈጸመው ድብደባ ግን ባለፈው ቅዳሜ ሌሊት ከሶሪያ ለተተኮሰው ሮኬት ምላሽ ነው ብላለች። የሶሪያን የሰብአዊ መብት ጉዳይ የሚከታተል ቡድን እንደሚለው ከሆነ እስራኤልን በጎላን ጉብታዎች ላይ ባካሄደችው የአየር ድብደባ የሶሪያ ወታደሮችና የውጭ ተዋጊዎች የሚገኙባቸው አስር ሰዎች ተገድለዋል ነው። ሶሪያ፣ ሩሲያና ኢራን ኢድሊብ የተባለውን የሶሪያ ክፍል ሀገርን መደብደባችሁን አቁሙ ሲሉ ፕሬዚዳንት ዶናልድ ትራምፕ ጠይቀዋል። የቦምብ ድብደባው የብዙ ንጹሃን ሲቪሎችን ሕይወት እያጠፋ ነው። ዓለም ይህን ፍጅት እየታዘበ ነው። ምንድነው ጥቅሙ? ምን ያስገኝላቸዋል? አቁሙ እንጂ ሲሉ ትናንት ፕሬዚዳንት ትራምፕ በትዊተር መልእክት አስተላልፈዋል። ኢድለብ ከቱርክ ጋር በሚያዋስነው ድንበር በሰሜናዊ ምዕራብ ሱሪያ የሚገኝ ክፍለ ሀገር ነው። ፕሬዚዳንት በሽር አልአሳድ ከስልጣን ለማስወገድ የሚዋጉት አማጽያን የሚቆጣጠሩት የመጨረሻው ግዛት ነው። በተከፈተባቸው ጥቃት ምክንያት ሌሎችን የሀገሪቱ ግዛቶችን አስረክበው ኢድለብ አካባቢ መሰብሰባቸው ታውቋል። ፕሬዚዳንት ትራምፕ ብሪታንያ በሚገኙበት በአሁኑ ወቅት ልዩ የሚባለው የዩናይትድ ስቴትስና የብሪታንያን ግንኙነት ትኩረት መሳቡ አልቀረም። ዩ ጎቭ የተባለው ድረገጽ መለኪያ ተቋሙ በቅርቡ ባወጣው ቁጥር መሰረትም ከብሪታንያ ህዝብ 67 ከመቶ የሚሆነው በፕሬዚዳንት ትራምፕ ላይ አሉታዊ አመለካከት አለው። ፕሬዚዳንት ትራምፕ ወደ ብሪታንያ ከመጓዛቸው ሁለት ቀናት በፊት የአሜሪካ ድምጽ ዘጋቢ የለንደን ነዋሪዎችን አነጋግሮ ባገኘው ምላሽ የፕሬዚዳንቱን ተግባር እንደማይደግፉ ገልጸዋል። ቴድ ሆልምስ የተባሉ ሰው ነገራቸው ሁሉ መጥፎ ነው። በዛ ላይም ይዋሻሉ። በጣም መጥፎ ሰው ናቸው ብለዋል። ሃና ዚላቲካቫ የተባሉ ሴት ደግሞ የሚያሳዩትን አይነት ባህሪ የሚታይባቸውና የሚናገሩትን አይነት የሚሉን ሰው እንዴት ወደ ፖለቲካ ውስጥ እንዲገቡ ይፈቀዳል ሲሉ ጥያቄን አንስተዋል። ብሪታንያን መጎብኘታቸውን በሚመለከት ግን አርባ ስድስት ከመቶ ሲደግፉ አርባ ከመቶ እንዲሰረዝ መፈለጋቸውን የዩጎቭ አሀዝ አመልክቷል። አድማጮች፣ ለሰዓቱ የያዝናቸው ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ወደ ቀዳሚው ጉዳይ እናምራ በኢትዮጵያ አራት ክልሎች ትግራይ ኦሮሚያ ሶማሌና አማራ እንዲሁም አዲስ አበባ የኮሌራ ወረርሽኝን መከሰቱን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቀዋል። ኢንስቲትዩቱ በሰጠው መግለጫ እንዳስረዳው 366 በሚሆኑ ህሙማን ላይ የበሽተው ምልክት ሲታይ 15 የሚሆኑት በተያያዥ ህመሞች መሞታቸው ተገልጸዋል ሙክታር ጀማል ተጨማሪ ዝርዝር አለው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት እንዳስታወቀው የኮሌራ ወረርሽኝ በአማራ፣ በኦሮሚያ፣ በትግራይ፣ ሶማሌ ክልል እንዲሁም በአዲስ አበባ አንዳንድ አካባቢዎች መከሰቱን ትላንት ባወጣው መግለጫ አስታውቋል። ኮሌራ አጣዳፊ ተቅማጥና ትውከት በማስከተል በሰውነት ውስጥ የሚገኘውን ፈሳሽ አሟጦ አቅምን በማዳከም በጥቂት ሰዓታት ውስጥ ለሞት የሚዳርግ በሽታ መሆኑም ተገልጿል። በኦሮሚያ ክልል በምዕራብ ሐረርጌ ዞን፣ በጭሮና ኦዳቡልቱም እንዲሁም በበዴሳ ከተማ፣ በትግራይ ክልል በምስራቃዊ ዞን ክልተ አውላዕሎ ወረዳ፣ በአዲስ አበባ ከተማ በአቃቂና በአዲስ ክፍለ ከተማ የበሽታው ምልክት ታይቶባቸው እየታከሙ መሆኑ ታውቋል። የህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር በየነ ሞጐስ ስለ ተላላፊ በሽታው ዛሬ ለአሜሪካ ድምፅ በሰጡት ቃለመጠይቅ ይህም ብለዋል። ሶማሌ ክልል ላይ ሰላሳ ሶስት ሰዎች ላይ የተከሰተ ሲሆን በናሙና ግን ማረጋገጥ አልተቻለም። ይህም ደግሞ የሆነበት ምክንያት በወንዝ ሙላት ምክንያት ባለሙያቻችን ሰዎቹ ናሙና መወሰድ በሚችልበት ጊዜ ሕክምና ከመውሰዳቸው በፊት ስለሆነ ናሙና መወሰድ ያለበት ሕክምና ከወሰዱ በኋላ ስለተወሰደ አሁን መርመራ ስለሆነ የበሽታውን መንስኤን ለማረጋገጥ ከታካሚዎች በተወሰደ ናሙና የላብራቶሪ ምርመራ ተደርጎ ወረርሽኙን ያስከተለው ቪብሮ ኮሌራ የተሰኘ ባክቴሪያ መሆኑን የገለጹት ዶክተር በየነ ሞገስ፣ የመጸዳጃ ቤት አጠቃቀም፣ የመመገቢያ፣ የመጠጫና የውሃ ማስቀመጫ ዕቃዎች ንጽህና ጉድለቶች የበሽታው መንስኤ መሆናቸውን ዶክተር በየነ ሞገስ አሳስበዋል። በተወሰኑ ናሙናዎች ላይ የላብራቶሪ ምርመራ ለማድረግ ችለናል። በዚህም በአማራ ክልል አንድ ናሙና ላይ ኮሌራ ፊብሬ ኮሌሬ ተብሎ የሚጠራው ባክቴሪያ ወይም ኮሌራ ብለን የምንጠራውን በሽታ የሚያመጣው እሱ እንደሆነ አጣዳፊና አጣዳፊ ተቅማጥና ትውከቱን ያስከተለው እሱ እንደሆነ ማረጋገጥ ይችለናል። በዚሁ በአማራ ክልል አበርገሌና ቀለምት ወረዳዎች ላይ ነው በዋናነት ወረርሽኙ የተከሰተው። በኦሮሚያ ክልል በምዕራብ ሐረርጌ ዞን ኦዳ ቡልቱም ወረዳና ጭሮ ወረዳ እንዲሁም በበዴሳ ከተማ አሁን ወረርሽኙ ተከስቷል። ከነዚህም ከሶስቱ ቦታዎች ናሙናዎች ተሰብስበው በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላቦራቶሪ ከተመረመሩ በኋላ ከመረመር ናቸው ስምንት ናሙናዎች ውስጥ አምስቱ ቪብሪዮ ኮሌሬ የሚባለውን ወይም ደግሞ ኮሌራን የሚያመጣው ባክቴሪያ መሆኑን አረጋግጠናል ማለት ነው። አዲስ አበባ ላይ ደግሞ እስካሁን ስድስት በሽታው

ህመም ያስከተለባቸው ማረጋገጥ ችለናል ማለት ነው። በማንኛውም የቤተሰብ አባልና በአካባቢው ባሉ ሰዎች ላይ ምልክቱ ሲታይ በፍጥነት ወደ ሕክምና ማዕከል መውሰድ እጅግ አስፈላጊ መሆኑን ያሳሰቡት ዶክተር በየነ ወረርሽኙ በተከሰተባቸው ወረዳዎች የፈጣን ሕክምና ቡድን ተሰማርቶ ለዚህ አገልግሎት ብቻ በተቋቋመ ጊዜያዊ የሕክምና ማዕከል ሕክምና እየተሰጠ መሆኑንም ተናግረዋል። በአጠቃላይ እንደ ሀገር አሁን ሶስት መቶ ስልሳ ስድስት ትላንት ናረሳለ ሶስት መቶ ስልሳ ስድስት ሰዎች እንግዲህ ይህ ምልክት ታይቶባቸዋል ማለት ነው። በአማራ ክልል መቶ ዘጠና ሰባት በኦሮሚያ መቶ ሀያ ሁለት በአዲስ አበባ ስድስት በሶማሌ ሰላሳ ሶስት በትግራይ ደግሞ ስምንት ሰዎች ለበሽታው ምልክት ታይቶባቸዋል። ምናልባት የነፍስ መጥፋትን በተመለከተ የተከሰተ የሞት አደጋ አለ ዶክተር ህመ እንግዲህ የሞቱ ሰዎች አሉ። ይህም በሁለት መንገድ ማየት ያስፈልጋል። እኛ እንደ ኢንስቲትዩሽን ያን ያለ ነው በፋሲል ናቸው ጤና ተቋማት ጋር ወይም ደግሞ ምርመራ ተረግጦላቸው አተት መሆኑ ተረጋግጦ የሞቱበትን ምክንያት ያላቸው አምስት ሰዎች አሉ። እንግዲህ ከሁሉም ክልል የተወጣጣ ነው ምነግርህ በአጠቃላይ ግን አስራ አምስት ሰዎች በኮሚኒቲ ማህበረሰብ ውስጥ እያሉ እንግዲህ ህይወታቸው ያለፉ ሰዎች አሉ። እነሱ ግን በምን ይሞቱ በምን በእኛ በኩል በቂ ማስረጃ የለንም። ግን ከክልሎች ይህን ያክል ሰዎች እንደሞቱ መረጃ ደርሷል። አማራ ክልል አስራ አራት በኦሮሚያ ክልል ደግሞ አንድ። ህብረተሰቡ ወረርሽኞችን ለመከላከልና ለመቆጣጠር በሚደረገው ጥረት ምግብ ከማዘጋጀት ከማቅረብና ከመመገብ በፊት ከመጸዳጃ ቤት መልስና ሕፃናትን ካጸዳዱ በኋላ እጅን በሳሙና መታጠብ አስፈላጊ መሆኑን መክረዋል ለማንኛውም አገልግሎት የሚውሉ የቧንቧ የጉድጓድ የምንጭና ከወንዝ የተቀዳ ውሃ በውሃ ማከሚያ ዘዴ ወይንም ውሃ ላይ መድኃኒት በመጨመር ወይም በማፍላት መጠቀም እንዳለበት ዶክተር በየነ ሞገስ አሳስበዋል ለአሜሪካን ድምፅ ሙክታር ጀማል ነኝ። ከአዳማ እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ራዲዮ ሰከላ አሜሪካ ራ ጋቢና ጋቢና የጋቢና ቪዮ ዝግጅታችንን ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያ የፍትህ መጓደል ለቀነሰ እና የፍትህ ናፋቂዎችን ጥያቄዎች ለመመለስ ጥረት መጀመሯ ተሰምቷል። የፌዴራል ጠቅላይ ፍርድ ቤቶች ፕሬዚዳንት መዓዛ አሸናፊ ከሰሞኑ ከአሜሪካ ድምጽ ጋር ባደረጉት ቆይታ የህግና ፍትህ ማሻሻያዎች እየተደረጉ ስለሆኑ መጥቀሳቸው ይታወሳል። እነዚህ የህግና ፍትህ ማሻሻያዎች ከሚመለከታቸው ወገኖች መካከል ጠበቆች ይገኙበታል። የጠበቆችን ሙያ ነጻነት እና የፍትህ አጋርነትን ያጎ ይጎለብታል የተባለ ረቂቅ ህግ ለውሳኔ እንደተመራም የሚመለከተው ኮሚቴ አባል የሆኑት አቶ ቴድሮስ ምህረቱ ተናግረዋል። አቶ ቴድሮስ አዲሱን ረቂቅ የማዘጋጀት ሂደቱ ምን እንደሚመስልና ረቂቁ ለጠበቆች ስለያዘው መልካም ዜና ለሀብታሙ ስዩም ነግረውታል። በመቀጠል ይቀርባል። የልምድ ማነስ የሙያ ነጻነትና መሰል ችግሮች እንደፈተኑት በተደጋጋሚ የተነገረለት የኢትዮጵያ ፍትህ ስርዓትን ለማሻሻል የሚያግዝ ለምሁራዊና ልምድ ቀመስ አበርክቶት የተመረጠ አማካሪ ምክር ቤት ከተመሠረተ ሰነባብተዋል። ምክር ቤቱ ካቀፋቸው ኮሚቴዎች አንዱ የህግ ባለሙያዎችን ወይንም ጠበቆችን በሚመለከት የህግ ማሻሻያ እንዲያረቅ የተመረጠው ኮሚቴ ይገኝበታል። የኮሚቴው አባል የሆኑት አቶ ቴዎድሮስ ምህረት ኮሚቴው ካለመንግስት ጣልቃ ገብነት በፍጹም ነጻነት ተልእኮውን ለመፈጸም ጥረት ሲያደርግ እንደሰነበተ ይናገራሉ። አሁን ህጉ የተረቀቀበትን መንገድ ስናይ ከዚህ በፊት ከነበረው በጣም የተለየ ነው። የተለየ የሚያደርገው በመጀመሪያ ጥናቱ እንዲካሄድ የተደረገው በባለሙያዎች ነው። ቀጥታ እንዲመነጭ የተደረገው የመንግስት የራሱ ባለሙያዎች ወይም ኤክስፐርቶች ሳይሆን የሚመለከታቸው በዚህ ይህንን ህግ በበቂ ሁኔታ ለማመንጨት የሚያስችል ወይም ለመቅረጽ የሚያስችል ብቃት አላቸው ተብለው የታመነባቸው ሰዎች ያሉበት ኮሚቴ እንዲያመነጨው ነው የተደረገው። ከዚህ ይጀምራል። ከዛ በተጨማሪ የፖሊሲ ውሳኔዎችንም በተመለከተ የአማካሪ ምክር ቤቱ ውሳኔ እንዲሰጥባቸው ነው የታሰበው። ከዚህ በተጨማሪ በተቻለ መጠን አሰራሩ ሙያዊ እንዲሆን ተደርጓል። በዚህ መልክ ስሩ፣ ወይም ይሄን አድርጉ፣ ይሄን ክተቱ፣ ይሄን ጨምሮ፣ ይሄን አውጡ የሚል እስካሁን ምንም አይነት ጣልቃ ገብነት የለም። የፌዴራል ፍርድ ቤቶች ጠበቆች ፍቃድ አሰጣጥ ምዝገባ አዋጅ ቁጥር 199/1992 የተሰኘው ነባር ህግና መሰሎቹ ለጠበቆች የጥብቅና ፍቃድ የመስጠትም ሆነ የመንጠቅ ስልጣን የሰጡት ለፍትህ ሚኒስተር ነበረ። ይሄ ስልጣን ለመንግስታዊ ተቋም በጥቅል መሰጠቱ በተለያዩ የፍርድ ቤት ሙግቶች እንደ ሌላኛ ጎን ተሟጋች የሚቀርቡ ጠበቆች በነፃነት ስራቸው እንዳይሰሩ የሚያደርግ መንፈስ ስለመፍጠሩ በተለያዩ ጊዜያት በቅሬታ መልክ ተነስተዋል። አዲሱ ረቂቅ ይህንን የሚለውጡ አሰራሮችን እንዳቀፈ አቶ ቴዎድሮስ ያስረዳሉ። አሁን በዋናነት እንደ ችግር የሚለየው የሙያውን ነጻነት ማረጋገጥ ስለሆነ ይህ ደግሞ በአብዛኛው የተያያዘው ፍትህ ሂደት አንዱ ተከራካሪ ወገን የሆነው አቃቢ ህግ ፈቃድ የሚሰጥበት አሰራር ነው ያለው። ይሄ መቀየር አለበት የሙያውን ነጻነት ለማረጋገጥ። ስለዚህ ሙያውን ማይቆጣጠረው ከዚህ አሰራር የምንወጣ ከሆነ ማይቆጣጠረው የሚለው አንዱ ነው። ህጉ መፍትሄ ይሰጠዋል ተብሎ የሚታሰበው እስካሁን ባለው ሀሳብ ያው በረቂቅ ደረጃ ያለው ሀሳብ ሙያው በጋራ በግልና በመንግስት እምረት ወይም ኮሬጉሌሽን በሚባለው እንዲሆን ነው የታሰበው። በየሀገሩ የተለያየ አይነት የሙያውን መቆጣጠሪያ መንገዶች አሉ። ለምሳሌ በዚህ ሀገር እንደሚታወቀው ፍርድ ቤቶች ፈቃድ የሚሰጡበት ሁኔታ አለ። አንዳንድ ሀገሮች የሙያ ማህበራት ራሳቸው ይሰጣሉ፣ ሙያውንም ይቆጣጠራሉ። አንዳንድ ሀገራት ደግሞ የተለየ ተቋም ያቋቁማሉ። አሁን እየቀረ የመጣውና ነገር ግን በተወሰኑ ሀገሮች አሁንም የሚታየው በእኛ ሀገር እንዳለው ሁሉ መንግስት ፈቃድ የሚሰጥበት ሁኔታ አለ። በዓለም ላይ ያሉትን ጥሩ ተሞክሮች ወይም ቤስት ፕራክቲስ አይተናል። ሙያውን በሚመለከት በዓለም አቀፍ ደረጃ የወጡ ስታንዳርዶችንም አይተናል። እንደዚሁም በዚህ ነጥብ ላይ የተደረጉትን ጥናቶች እንደዚሁ አይተን በእኛ በኩል ጥሩ ነው ብለን ያገኘነው የኮሬጉሌሽን የሚባለው ወይም መንግስት በሚያወጣው ህግ የሙያ ማህበር ተቋቁሞ ሙያውን የሚቆጣጠርበት አሰራር መዘርጋት ነው የሚል ነው። ጠበቆች በግል እንዲንቀሳቀሱ ይፈቅድ የነበረው ነባሩ ህግ፣ በአንጻሩ ግን በሌሎች ሀገራት እንደሚታየው የጠበቆች ማህበር ወይንም ሎው ፈርም እንዳይመሰረት ደንቃራ ሆኖ ስለመባጀቱ ይነሳል። አዲሱ ረቂቅስ? እስካሁን ሙያው አገልግሎት የሚሰጠው በግለሰብ ጠበቆች በሚሰጥ ፈቃድ ነው። ይህ ከብዙ ነገር አንጻር ችግር አለው። አንደኛ ከባለሙያው አንጻር ብንጀምር ባለሙያው ያለ እረፍት እንዲሰራ ያደርገዋል። ሙያው የሚጠይቀው ትብብር፣ የሙያ ቅንጅት የመሳሰሉት እንዳይኖር ያደርጋል። ከመንግስት አንጻርም ብናየው ቁጥጥሩ እያንዳንዱን ፈቃድ የተሰጠውን ሰው በግል ከመቆጣጠር ጋር የተያያዘ ስለሚያደርገው ቁጥጥር ስራውን ከባድ ያደርገዋል። ከተጠቃሚዎች አንጻር ብናይ አንደኛ ከአንድ ግለሰብ ጋር የሚያደርጉት ስምምነት አንድ በዛ ግለሰብ ላይ የሚደርሰው ነገር በሙሉ ተጎጂ ያደርጋቸዋል። ቀጣይነት ያለው አገልግሎት ከመስጠት አንጻር በቂ ዋስትና አይሰጣቸውም። የተለያየ ሙያ ያላቸው ደግሞ የህግ ባለሙያዎች ተሰብስበው የሚሰጡትን አገልግሎት እንዳያገኝ ያደርገዋል። እንግዲህ መዘርዘር እንችላለን። እነዚህን ሁሉ ችግሮች ለማስወገድ ጠበቆች በጋራ ሆነው የሚሰሩበት ስርዓት መኖር አለበት የሚለው ላይ ልዩነት የለ። የህግና ፍትሕ ማሻሻያ አማካሪ ምክር ቤቱ በኮሚቴው የቀረበለትን ግኝት አካቶ ረቂቅ ህጉን አዘጋጅቷል። ከተወሰኑ የውይይት አፍታዎች በኋላ ቀጣዩ ሂደት ረቂቁ ወደ ህግነት ይለወጥ ዘንድ የተወካዮች ምክር ቤት አባላት ድምፅ ይሰጡበት ዘንድ ማቅረብ ነው። ብላሻንጉል ዘገቢና ብላሻንጉል ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። ዝግጅታችን ይቀጥላል። በቅርቡ የአሜሪካ ኤምባሲ ያዘጋጀው ለሰላም ቆማ ያለው የተሰኘ የአጫጭር ፊልሞች ውድድር ተካሂዷል። ከ127 በላይ ፊልሞች በውድድሩ የተሳተፉ ሲሆን ከአሸናፊዎች መካከል ከአንድ እስከ ሶስተኛ ደረጃ የወጡትን ወጣቶች ከዛሬ ጀምሮ በተከታታይ ስላሸነፉበት ፊልም ይዘትና ስለ ውድድሩ እንዲነግሩን ይሆናል። ለዛሬ ሶስተኛ ደረጃን ያገኘው ቃል ኪዳን አበራ ይህንም ብሎናል። እኔ ቃል ኪዳን አራአ እባላለሁ የፊልም እና የፎቶግራፍ ባለሙያ ነ አሜሪካ ኤምባሲ በዚህ ዓመት ባዘጋጀው የፊልም ውድድር ላይ አናጩ በሚለው የፊልም ርዕስ ነው የተወዳደር ነው። አናጩ በሚለው የፊልም ርዕስ ጭብጡ በዋናነት ሁለት ወንድማማቾች መካከል የነበረ ጸብ በአንድ አናጺ ምክንያት ወደ ሰላም ሲቀየር የሚያሳይ ፊልም ነው። ያ የምትመለከተው ቤት የወንድሜ ቤት ነው። ይህ የምትመለከተው ገደል ደግሞ በፊት እሱን ወደ እኔ፣ እኔን ወደ እሱ የሚወስድ ነበር። አሁን ግን ተጣልተናል፣ አይኑን ማየት አልፈልግም። ስለዚህ ጋር ምታደርግልኛለህ? ተለቅ ያላጠር ትሰራልኛለ ማለት አናጭ በሚል ርዕስ የሰራነውን የፊልም ሀሳብ በተለያየ አጋጣሚ የሰማሁት ኢትዮጵያዊ ታሪክ ነበረ በተለያዩ ሚዲያዎች በተለያዩ መጽሐፎች ስለ ሰላም በሚወራበት ጊዜ የሚጠቀም ታሪክ ነበረ እና ይህንን ታሪክ ወደ ፊልም ስክሪፕት ቀይረን የራሳችንንም የፊልም ኤሌመንቶች ታሪኩንም በደንብ ይገልጹልናል ብለን የምናስባቸውን የተለያዩ ሀሳቦችን ጨምረን ብንሰራው ሞር መግለጽ የፈለግነውን የ ለሰላም እቆማለሁ የሚለውን ኮንሰርት በደንብ መግለጽ እንችላለን ብለን አሰበት። እኔ ነበርኩኝ ሀሳቡን ጠልቅ ያረኩት። ከዛ በኋላ ወደ ፊልም ስክሪፕት ተቀየረ። ወደ ፕሮዳክሽኑንም የሚሰራ ነው ማለት ነው እና ከባድ ነው በሶስት ደቂቃ አንድ ፊልም ሀሳብ መግለጽ። ነገር ግን በደንብ ጊዜ ከተወሰደበት በደንብ ከታሰበበት መስራት ይቻላል። አንተ ምን ማድረግ ነው ይህን ሰውዬ ማየት አልፈልግም። እዚህ ጋር አጥር ስራልኝ አልኩ እንጂ ድልይ ስራልኝ ብዬ አለሁ። ቅድም ትነግር ገብቶኛል አላልከኝም እንዴ? ይህን ሰውዬ አይኑን ማየት አልፈልግም። አጥር ስራልኝ ነው እንጂ አልኩ ድልይ ስራልኝ አላልኩ። አዎ፣ በጣም ትልቅ ጥቅም አለው። እንደምታውቀው ኢትዮጵያ ውስጥ ፊልምን የሚያበረታታ የፊልም ባለሙያዎችን ደግሞ የሚያነቃቃ ፕሮግራም ትንሽ አነስ ይላል። የፊልም ውድድሮች በብዛት የሉም። እንደዚህ የፊልም ፌስቲቫሎች የፊልም ባለሙያዎች ፊልሞቻቸውን ሰርተው የሚያሳዩበት መድረኮች የሉም። እንደገና ስለ ፊልም የሚወራባቸው መድረኮች ትንሽ አነስ ይላሉ እና አሜሪካ ኤምባሲም ይህንን ችግር ተረድቶ ይመስለኛል ከተወሰኑ ዓመታት በፊት በተለይ ወጣት የፊልም ባለሙያዎችን የሚያበረታታ እነሱንም እነሱንም ኢንካሬጅ የሚያደርግ አንድ ፕላትፎርም ክሬት አድርጓል። አጫጭር ፊልሞችን የተወሰነ ሀሳብ ሰጥተው አጫጭር ፊልሞችን ሰርተው እንዲወዳደሩ። ብዙ ባለሙያዎች ይህ እድል በመከፈቱ ምክንያት ራሳቸውን ማስተዋወቅ ችለዋል፣ እውቀታቸውንም ማዳበር ችለዋል። ከተለያዩ ባለሙያዎች ጋር መገናኘት የሚችሉበትን መድረክ ፈጥረዋል። የፊልም የፊልም ሙያ እንደሚታወቀው ብቻችንን ወይም አንድ ሰው ብቻውን የሚሰራው አይደለም፣ የብዙ ሰዎች ትብብር ውጤት ነው። ስለዚህ ከሰዎች ጋር እንዴት መስራት እንዳለብን አውቀናት ፊልም በሰራን ቁጥር እንደገና፣ ሽልማቱም ራሱም ቀላል የሚባል አይደለም። ሽልማቱ አይማክ ኮምፒውተር ነው። አሁን ደግሞ ለአፍታ ከኢትዮጵያ ወጣ ብለን ወደ ጎረቤት ኬንያ ሀገር እንዝለቅ። ኬንያ የመገበያ ገንዘብ ለውጥ ስለማድረጓ ተሰምቷል። በአዲሱ ለውጥ ኬንያ ስትጠቀምባቸው የነበሩ በርካታ የብር ኖቶች በአዲስ እንዲቀየሩ ተወስኗል። ገልሞ ዳዊት ፕሬዚዳንት ኡሁሩ ኬንያታእና የኬንያ ማዕከላዊ ባንክ ገዢ ፓትሪክ እንጆሮጌ አዲስ የሺሊንግ ኖቶችን ለሕዝብ ያስተዋወቁ ሲሆን ከዚህ በፊት አገልግሎት ላይ ይውሉ የነበሩ የ50፣ የ100፣ የ200፣ የ500ና የ1000 ሺሊንግ ኖቶች መለወጣቸው ታውቀዋል። ይህ የገንዘብ ልውጥ የታወጀው ባለፈው ቅዳሜ ሀገሪቱ ነፃነቷን ባከበረችለት ሲሆን የማዕከላዊ ባንክ ገዢ ሚስተር እንጆሮጌ አዲሱ የመገበያያ ኖቶች የኬንያን ባህል የሚያስተዋውቁ እውቀትን ለተተኪው ትውልድ ለማስተላለፍ የሚረዱና ኬንያን ከዓለም አቀፉ ማህበረሰብ ልዩ የሚያደርጓትን ምልክቶችና አርማዎች የሚያሳዩ ናቸው ብለዋል። ዘ ኒው ባንክኖትስ shillings series they are being used for illicit financial flows in kenya and also other countries in the region most recently we have seen the emergence of some counterfeits these are grave concerns that would jeopardize proper transactions and the conduct of commerce in our currency to deal conclusively with these concerns all the older 1000 shilling series shall be withdrawn። ወደ ቀጣዩ ዘገባና አምራ አድማጮቻችን፣ አሁን ወደ ትግራይ ክልል እናቀናለን። የትግራይ ወጣቶች ማህበር በኢትዮጵያ የሰላምና ዲሞክራሲያዊ ግንባታ ላይ አደጋ እንዣበዋል ማለቱ ተሰምቷል። ከሰሞኑ ባደረገው ጉባኤ ላይ ነው ማህበሩ ይህን ያለው። ሌሎች በጉባኤው ላይ የተነሱ ሀሳቦችን ሙልጌታ ጽባ እንደሚከተለው ይነግረናል። በኢትዮጵያ የሰላም የልማትና የዲሞክራሲ ግንባታ ላይ አደጋ አንዣቧል ሲል የትግራይ ወጣቶች ማህበር ቦርድ ሊቀመንበር አስታውቋል። ሊቀመንበሩ አቶ ተክላይ ገብረ መድህን በዘጠነኛው የክልል ወጣቶች ማህበር ጉባኤ ላይ ባደረገው ንግግር የትግራይ ወጣቶች ጠቃሚ ያላቸውን ውሳኔዎች ማሳለፍ እንደሚጠበቅባቸው አሳስበዋል። በኢትዮጵያና በኤርትራ መካከል የተፈጠረው ሰላም ለሁለቱም ሀገሮች ወጣቶች ከፍተኛ ጥቅም እንዳለው ያመለከተው ሊቀመንበሩ አቶ ተክላይ መንግስታቱ የሰላሙ ግንኙነት ና እንቅስቃሴ ዘላቅ እንዲሆን እንዲሰሩ ጠይቋል። ተጋሩ ናብ አስመራ ሄዶም ኤርትራውያን ናብ መቐለ መጽኦም የትግራይ ተወላጆች ወደ አስመራ ሂደው ኤርትራውያንም ወደ መቐለ መጥተው አሁንም አንድ መሆናችን የሚያሳይ ፍቅርና መታሳሰብ ነው የተመለከት ነው የሆነ ኃይል ሊለያየን አይችልም የሚሉ ሀሳቦች ናቸው እየተንጸባረቁ የሚገኙት። ስለሆነም ምክንያቱ በማይታወቅ የተዘገው የመገናኛ መስመሮች ሊከፈቱ ይገባል። ለዘላቂ ሰላምም እኛ የትግራይና የኤርትራ ወጣቶች ከፍተኛ ሚና እንድንጫወት ማህበራችን ጥሪውን ያቀርባል ነው ያለው። በጉባኤው ላይ የተገኙት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ባደረጉት ንግግር የትግራይ ወጣቶች ከሌሎች ሕዝቦች ጋር ተከባብሮ የመኖር ምኞት፣ ፍላጎት፣ ልምድና ባህል ያለው የሌሎችን መብቶች የማይነካ መሆኑን አስመስክሯል። በዚህም የትግራይ ሰላም በወጣቱ ተጠብቆ ይገኛል ብለዋል። መናሴ ትግራይ ዘካሄዶ ውሕልል ቃልሲ ነቲ ትግራይ የትግራይ ወጣቶች ባካሄዱት ትግል ትግራይን የማፍረስ ህዝቡን የመበተን ሙከራና ሴራ በሚገባ እየተከላከላችሁ፣ በክልላችን ሰላም እንዲሰፍን የማይተካ አስተዋጽኦ እያበረከታችሁ ትገኛላችሁ። በተለያዩ የአገራችን ክፍሎች ይህን ሁሉ አለመረጋጋትና ቀውስ ሲፈጠር የትግራይ ወጣቶች የሰላም ዘብ በመሆን ትግራዊ ብቻ ሳይሆን ሁሉም ኢትዮጵያዊ በትግራይ በሰላምና ነጻነት የሚንቀሳቀስበት የሚሰራበትና የሚኖርበት ሆኖ እንዲቀጥል የምታደርጉትን ጥረት የሚደነቅ ነው ነው ያሉት። ምክትል ርዕሰ መስተዳድሩ አክለው የትግራይ ሰላም ስለተጠበቀ በዚህ ዓመት ለወጣቶች የስራ ዕድል የሚፈጥሩ 1300 ባለሀብቶች በትግራይ የኢንቨስትመንት ፍቃድ አውጥተው ወደ ስራ ለመግባት እየተንቀሳቀሱ ናቸው፣ ስራም እየጀመሩ አሉ ብለዋል። በተጨማሪም ወጣቶች መኖሪያ ቤት እንዲገነቡ መሬት እየተመሩ መሆናቸውን ገልጸው መልካም አስተዳደር ለማስፈንም በቀበሌ ደረጃ ያለው አመራር በወጣት ምሁራን መተካቱን አመልክተዋል። መናእሰይ ትግራይ ከብዶም ከይኮነ ልቦም አስፊሖም የትግራይ ወጣቶች ሆድ ሳይሆን ልብ አስፍተው በሌላው የሀገራችን አካባቢዎች ተጋሩ ብቻም ሳይሆን ሌሎችም የሚታረዱበት ለዓመታት ያፈሩትን ሀብት በሚቀሙበት ሰው ከስራውንና ኑሮውን በሚፈናቀልበት ጊዜ ወጣቶች ለዩኒቨርሲቲ ትምህርትና ስፖርታዊ ውድድር በሄዱበት በሚገደሉበት ጊዜ ቻይነትና ትዕግስት አጠንክራችሁ ሌሎች ውስጣዊ ችግሮች ችላችሁ በመስመር ጸንታችሁ የሕግ ልዕልና በማክበር በትግራይ የሚገኙ የሌሎች ኢትዮጵያውያን ነጻነትና ሰላም መጠበቃችሁ ሁሉም የሚያውቀው ነው። ይህ የፈጸማችሁትን ገድል በታሪክ ክልላችን፣ ሀገራችንና እንዲሁም ዓለም ለዘላለም የሚዘከር ነው ብለዋል። በዚሁ የትግራይ ወጣቶች ማህበር ዘጠነኛ ጉባኤ ላይ ከሌሎች ክልሎች የገቡ የወጣቶች ማህበራት ተወካዮች፣ የመንግስት ባለስልጣናት፣ የተቃዋሚ የፖለቲካ ፓርቲዎች ተጠሪዎች እና ትግራይ ውስጥ የሚገኙ ኤርትራውያን ወጣት ስደተኞች ተገኝተዋል። የኤርትራ ወጣት ስደተኞች ተወካይ ቶፊቅ ኑር ሁሴን በጉባኤው ላይ ባስተላለፈው መልእክት የ የኤርትራና የትግራይ ወጣቶች በጋራ ባካሄዱት የትጥቅ ትግል የጋራ ጠላታቸውን አሸንፏል ብለዋል። ባለፉት ሃያ ዓመታት በነበረው አለመግባባት ሁለቱም ህዝቦች መጎዳታቸውን የገለጸው ቶፊቅ አሁን የተጀመረውን ግንኙነት በሚያጠናክር መንገድ መስራት እንደሚገባ አሳስበዋል። ንህና ኤርትራውያን ክብሪ ተዓዲምና ክንሳተፍ እኛ ኤርትራውያን በእናንተ ጉባኤ በክብር እንድንሳተፍ የወሰዳችሁት መልካም መነሳሳት እናደንቃለን። በቀጣይም በሁለቱም ወንድማማች ህዝቦች የሚጠበቀው ግንኙነት እንዲጠናከርና ጽኑ እንዲሆን ያለን ምኞት ለመግለጽ እወዳለሁ ነው ያለው። የትግራይ ወጣቶች ማህበር ዘጠነኛ ጉባኤ ነገ ግንቦት 27ም ቀጥሎ እንደሚውል እንደሚጠናቀቅም ታውቋል። ያለፉት የማህበሩ ጉባኤዎች የወጣቶችን ተጠቃሚነት ለማረጋገጥ የሚያግዙ ውሳኔዎች የተላለፉባቸው እንደነበሩ የማህበሩ ቦርድ ሊቀመንበር አቶ ተክላይ ገብረ መድህን አስታውሷል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም እንግዲህ አድማጮች የዛሬው የያዝ ነው ለጋቢና የያዝ ነው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሐሪክ በትዊተር ደግሞ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን ልታደርሱን ትችላላችሁ። በተጨማሪም ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የሜይል አድራሻችን ነው። በዛም ላይ አስተያየት ካላችሁ አስተያየቶቻችሁን ላኩልን። ጠይቁ፣ ተወያዩ፣ ተነጋገሩ ሀብታም ሲሆን ግርማና ሀብታሙ ስዩም ዛሬ እንግዲህ አስተናጋጃችሁ ነበርን። ደናደሩልን። በነገው ፕሮግራማችን እንገናኛለን። ሞክቢል ያበሮም አብሮን ነበረ ፕሮግራሙን በመምራት ደና ሁኑ። በነገራችን ላይ በነገ ዕለት የኢድ በዓል ይከበራል። ልዩ ፕሮግራም ይዘን እንመለሳለን። መልካም ምሽት ደናደሩ።